ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 3 2013 ዓ ም ምሽት የጋቢና ቪኦኤ ፕሮግራማችን ጀመረ። በዛሬ ምሽት ከያዝንላችሁ ፕሮግራሞች መሀል አንድ ሶስት አምቡላንሶቻችን እንደዚሁ በጥይት ተመትተውብናል። ይህ እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው። የኢትዮጵያ ቀይ መስቀል ማህበር ቃል አቀባይ ዶክተር ሰለሞን አሊኔ ሰማችሁት። ማህበሩ በመከላከያ ሰራዊትና ትግራይ ክልል ኃይሎች መካከል ጦርነት በሚደረግባቸው ቦታዎች እየሰጠ ስላለው ሰብአዊ ድጋፎች አነጋግረናቸዋል። ዛሬ እንግዲህ አመፀኛው ቡድን በህወሓት የተመራው ሀይል በመከላከያ ሰራዊታችን ላይ የከፈተውን በሐዋሳ ከተማ የተካሄደውንና ህወሓት በሰሜን እዝ ላይ የፈጸመውን ጥቃት የሚያወግዝ ሰልፍ የሚቃኝ ዘገባም ይኖረናል። እንደምን አመሽታችኋል የተከበራችሁ አድማጮች። ምሽቱን ከእኛ ጋር ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። አመሰግናለሁ ስመኝሽ። በድጋሚ እንደምናመሽታችኋል። የኢትዮጵያ የሕዝብ ተወካዮች ምክር ቤት በዛሬው ዕለት የስድስተኛ ዓመት በስራ ዘመን ባካሄደው አራተኛ መደበኛ ስብሰባው ላይ ከፌዴራል ጠቅላይ አቃቤ ሕግ ያለመከሰስ መብትን ለማንሳት በቀረበው የውሳኔ ሀሳብ ላይ ተወያይቶ የ39 ሰዎችን ያለመከሰስ መብትን በመክፈፍ በሀሳብ ቁጥር አራት 2013 ማጽደቁን ይፋ አድርጓል። ከኢፌዴሪ ጠቅላይ አቃቤ ህግ ያለመከሰስ መብትን ለማንሳት የተላከውን የውሳኔ ሀሳብ ለምክር ቤቱ ያቀረቡት የመንግስት ረዳት ተጠሪ ሚኒስቴር ደኤታ የተከበሩ ሚኒስቴር ደኤታ አቶ ጫላ ለሚ ሲሆኑ ጥያቄ የቀረበባቸው ግለሰቦችም በሀገር ክህደት በህገ መንግስቱና በህገ መንግስታዊ ስርዓት ላይ በተደረገ ወንጀል የጦር መሳሪያ ይዞ በማመፅ የሀገሪቱን የፖለቲካና የግዛት አንድነት በመንካት በሚፈጸም ወንጀል የሀገር መከላከያ ኃይልም በመጉዳትና በሽብር ወንጀል ላይ በመሳተፍ እንዲሁም በዋና ሽብር አቅራቢነት መጠርጠራቸውን አቶ ለሚ ለምክር ቤቱ አብራርተዋል። ያለመከሰስ መብታቸው ከተነሱ አባላት መካከልም የትግራይ ክልል ክልል ርእሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል፣ አቶ አስመላሽ ወልደ ስላሴ፣ አቶ አባይ ጸሐዬ፣ አምባሳደር ዶክተር አዲስ አለም ባሌማ አቶ ጌታቸው ረዳ እንዳሉበትም ታውቋል። በተያያዘ ዜና በሶማሌ ክልል አስራ አንዱ ዞኖችና ስድስቱ የከተማ አስተዳደሮች ህወሀት በሰሜን እዝ ላይ የፈጸመውን ጥቃት የሚያወግዝ ሰልፍ ተካሂዷል። የክልሉ አመራሮች ህወሀት ከሁሉም ብሔር ብሔረሰቦች በተለየ በሶማሌ ላይ የከፋ ግፍ ፈጽሟል ያሉ ሲሆን አሁንም የህወሀት አመራሮችን ለህግ ለማቅረብ የተጀመረውን ዘመቻ እንደግፋለን ብለዋል። በምስራቅ ሐረርጌ ሶስት ወረዳዎች ተመሳሳይ ሰልፍ የተካሄደ ሲሆን ከአንድ መቶ ሀምሳ በላይ ሰንጋዎች ለመከላከያ ሰራዊቱ መበርከቱም ተሰምቷል። በተመሳሳይ በምስራቅ ሐረርጌ ዞን በጎሮጉቱ ሜታና ጉርሱም ወረዳዎች የህወሀት ቡድንን የሚያወግዝ ሰልፍ የተካሄደ ሲሆን ከአንድ መቶ ሀምሳ በላይ ሰንጋዎችንም ለመከላከያ ስጦታ መቅረባቸውን የዞኑ የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ኑሬ መሐመድ ለአሜሪካ ድምጽ አስታውቋል። የደም ልገሳም እየተደረገ መሆኑን አቶ ኑሬ አክለው ገልጸዋል። ተመሳሳይ ሰልፎችም በሐዋሳ፣ ጅማ፣ አጋሮ፣ ሲዳማና በአፋር ሰመራ ተካሂደዋል። ዘገባውን ያደረሰን አዲስ ቸኮል ነው። የሊቢያ ተደራዳሪዎች በሀገሪቱ ለአስርት ዓመታት የዘለቀውን ብጥብጥ ለማስቆም በተያዘው ንግግር በአንድ አመት ከመንፈቅ ጊዜ ውስጥ ምክር ቤታዊና ፕሬዚዳንታዊ ምርጫ ለማካሄድ በወጣው እቅድ ላይ ተስማሙ። የተባበሩት መንግስታት ድርጅት የሊቢያ ተጠባባቂ ልዩ ተወካይ ስቴፋኒ ዊሊያምስ ስምምነቱን ትልቅ ስኬት ብለውታል። በዚህ ሳምንት ቱኒዚያ ውስጥ በተካሄደው ንግግር የተባበሩት መንግስታት ድርጅት ሰባ አምስት የሊቢያ ተወካዮችን አሰባስቧል የውይይቱ ተሳታፊዎች ምርጫዎችን የሚያደራጅ ጊዜያዊ መንግስት የሚመሰርት እቅድ ለማዘጋጀትም እየተሰናዱ መሆናቸው ተገልጿል። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ጆ ባይደን ለብዙ አመታት አማካሪያቸው የነበሩትን ሮን ክሌንን የዋይት ሀውስ ጽህፈት ቤት ሹምራቸው እንዲሆኑ መርጠዋል። ሮን ክሌን ጆ ባይደን በፕሬዚዳንት ባራክ ኦባማ አስተዳደር ዘመን ምክትል ፕሬዚዳንት ሳሉ የጽህፈት ቤት ኃላፊያቸው ነበሩ። እንደ አውሮፓውያን አቆጣጠር በ2014ቱ የኢቦላ ወረርሽኝ ጊዜ ጊዜም ፕሬዚዳንት ባራክ ኦባማ የዩናይትድ ስቴትስ የወረርሽኝ ምላሽ ኃላፊ ባለስልጣን አድርገዋቸው ነበር። ዩናይትድ ስቴትስ አሁንም ከፍተኛ ቁጥር ያለውን የኮሮና ቫይረስ ተጠቂዎች መመዝገቧን ቀጥላለች። ትላንት በሀገሪቱ ዙሪያ ከ144 ሺ በላይ የቫይረሱ አዲስ ተጋላጮች ተገኝተዋል። በህዝብ ብዛት ትልቋ የሆነችው ካሊፎርኒያ ውስጥ የቫይረሱ ተያያዞች ብዛት ወደ አንድ ሚሊዮን እየተጠጋ ነው። በቴክሳስም ከትላንት በስቲያ ይሄ ቁጥር ከሚሊዮን ማለፉ ተሰምቷል። በተያያዘ ብራዚል ውስጥ በቻይና ሲኖቫክ ኩባንያ የተሰራው የኮቪድ-19 ክትባት ተቋርጦ የነበረው የሰው ላይ ሙከራ መቀጠሉም ተሰምቷል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቢ ፕሮግራሞች ጋር አብራችሁ ትቆይ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ ቀንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱ ቀዳሚ ዘገባ አድርገን ወደ አሰናዳ ነው ዝግጅት እንለፍ። የኢትዮጵያ ቀይ መስቀል ማህበር በመከላከያ ሰራዊትና ትግራይ ክልል ኃይሎች መካከል ጦርነት በሚደረግባቸው ቦታዎች በመገኘት ሰብአዊ ድጋፎችን እየሰጠ መሆኑን አስታወቀ። ድጋፉን ይሰጥባቸው ከነበሩት ስፍራዎችና አንዳንዶቹ ይጠቀሙባቸው የነበሩ መኪናዎች በጥይት መደብደባቸውን የተናገሩት የማህበሩ ቃል አቀባይ ዶክተር ሰለሞን አሊ ዓለም አቀፍ አሰራሮች በሚፈቅዱት መሰረት ተግባራቱን መቀጠሉን ተናግረዋል። የማህበሩን ስራዎች የሚደግፉ አስተዋጽኦዎች ይደረጉ ዘንድም ጥሪ አቅርበዋል። ዶክተር ሰለሞን አሊ ቆይታቸውን ያደረጉት ከሀብታሙ ስዩም ጋር ነው። በቅድሚያ የኢትዮጵያ ቀይ መስቀል ማህበር በአሁኑ ሰዓት እያደረገ ያለውን ሰብአዊ ድጋፍ እንደሚከተለ ያስረዳሉ። ግጭቱ ባለበት አካባቢ በተለይም በሰሜን ጎንደር በኩል ወደ አስር አምቡላንሶችን በማሰማራት ወደ ሀያ የሚሆኑ በጎ ፈቃደኞቻችንን በማሰማራት ወደዚህ ወደ መተማና ዳንሻ አካባቢ ቅርቅር እነዚህ ቦታዎች ላይ በዚህ በግጭቱ ምክንያት የተጎዱ ወገኖች በሙሉ የመጀመሪያ ሕክምና እርዳታ እና የአምቡላንስ አገልግሎት እንሰጣለን። እዚ አካባቢ ያሉ አንድ አራት ፕራይመሪ ሆስፒታሎች አሉ። ወደ እዛ እናደርሳለን ማለት ነው። አሁንም ምናልባት ለተጎዱ ወገኖቻችን ሆስፒታል አሉ በዚህ አደጋ የተጎዱ ልዩ ልዩ እርዳታዎችን ከዚህ ከአዲስ አበባ በማሰባሰብ ወደዛ ለመላክ በዝግጅት ላይ ነን። አንደኛው ይሄ ነው። እንደዚሁ በዛ አካባቢ እንግዲህ በትግራይ አዋሳኝ በኩል በሰሜን ወሎ በኩልም እንደዚሁ ወደ አምስት የሚሆኑ አምቡላንስ እና የማህበሩም ሰርቪስ ስንትኖች እና በጎ ፈቃደኞችን በማስተማራት ያው እዛ እንኳን ምንም ችግር የለም። በአሁኑ ጊዜ ቅድመ ዝግጅት እያደረግን ነው። እንግዲህ ከአጋር ድርጅቶቻችን ጋር ከዓለም አቀፍ ቀይ መስቀል ኮሚቴ ጋርም በመሆን ምናልባት ወደፊትም የሚያስፈልጉ እንደ መድኃኒት እና ምግብ ነክ ያልሆኑ ነገሮችን ያው እንግዲህ እኛ ካለም የስምንት አስርተ ዓመታት ልምድ አስፈላጊ ቅድመ ዝግጅቶችን እናደርጋለን። ለዚህም ህብረተሰቡ እንዲያግዘን ሀብት እንዲሰጠንም ጥሪ በማድረግ ላይም ዶክተር ሰለሞን እንግዲህ በማህበራዊ መገናኛ ገጾች ላይ የተጻፈ ወይም የተቀመጠ አንድ መረጃ ነበረ። ይህንን የሰብአዊ አገልግሎት ለመስጠት በምታደርጉት ጥረት ውስጥ አንዳንድ ጊዜ መኪናዎቻችሁና ሰራተኞቻችሁ ኢላማ የሆኑ እንደሆነ የሚናገር ነገር አለ። እንግዲህ እንደምታውቀው አልፎ አልፎ እንደነዚህ አይነት ግጭቶች ሲኖሩ ግጭቶችን ብቻ ሳይሆን ተፈጥሮ ችግሮችም፣ ጎርፍም፣ እሳትም ሌሎች ነገሮች ሲኖሩ አንዳንድ ጊዜ ያው እንግዲህ የተጎዱ ወገኖችን ብቻ ሳይሆን እኛም በጎ ፈቃደኞች ሰራተኞቻችን አንዳንድ ክሎች አልፎ አልፎ ያጋጥማሉ። እንግዲህ አለፉት አመታት፣ ስለዚህ አሁንም አንድ ሶስት አምቡላንሶቻችን እንደዚሁ በጥይት ተመተውብናል። ይህ እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው። በዛ አካባቢ አገልግሎት እየሰጠን ነው። እንግዲህ ቅድም እንደነገርኩ በጎ ፈቃደኞቻችን ሀያ አራት ሰዓት በሙሉ የቆሰሉ የሚሆኑ የተጎዱ ገኖችን እንዳልኩ ወደ እነዚህ ቦታዎች ሕክምና እያደረጉም የመጀመሪያ ሕክምና ያደርጋሉ። በዚህ አጋጣሚ እንግዲህ ያው የግጭት ሁኔታ ውስጥ ስላለው ፏልፎ እንደዚህ አይነት ነገሮች ያጋጥማሉ። ብዙም ጊዜ ባይሆን ከዚህ በፊት አንድ ሁለት አመት በፊትም እንደዚህ ያጋጥመናል፣ በሌላ አካባቢ ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሲኖሩ እንግዲህ ምንድን ነው የምናደርገው? በዘልማድ ግጭቶቹም ከመኖራቸው በፊት የኢትዮጵያ ቀይ መስቀል ማህበር ወይ ደግሞ የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ንቅናቄ አምቡላንሶች በጀኔቫ ኮንቬንሽን አርማዎቻቸው ከለላ ይደረግላቸዋል። በጎ ፈቃደኞቻቸው አስፈላጊ የሆኑ ስራዎችን እንዲሰሩ፣ በነጻነት እንዲሰሩ፣ መንገዶች ሁሉ እንዲወጡ ላስከበርላቸው እናደርጋለን። እንደዚህ አይነት እንግዲህ እናወጣለን። ችግርም ሲፈጠር እንደዚህ አይነት ነገር ለሚመለከታቸው ወገኖች በሙሉ መልዕክት እናስተላልፋለን። ምክንያቱም ሰብአዊ እንቅስቃሴውን የተጎዱ ወገኖችን ሕይወት የመታደግ ዋና ስራችን ስለሆነ ሁሉም ወገኖች ያንን አውቀው ለበጎ ፈቃደኞቻችን ለአርማዎቻችን፣ ከለላና መንገድ እንዲሰጡ እና ከአንዳንድ ጥቃቶችም እንዲታደጉ እናደርጋለን ማለት ነው። ዶክተር ሰለሞን እንግዲህ ቀደም ብለው በአማራ ክልል በኩል በተለይ በጎንደርና በወሎ በኩል ሰብአዊ ድጋፍ የሚሰጡ የእናንተ ማህበር አባላትና መኪኖች እንደተሰማሩ ነግረውኛል። በትግራይ ክልል በኩልስ ምን አይነት ድጋፎችን ለማድረግ ታቅደዋል? የትግራይ ክልልን ድንበር አልፋችሁ ወይም በትግራይ ክልል በኩልም ተሻግራችሁ ድጋፍ የምትሰጡበትን ፈቃድ አግኝታችኋል ወይ? ትግራይ ክልል ውስጥ የሚንቀሳቀሰው ቅርንጫፋችሁስ መሰል ድጋፎችን ለመስጠት ምን ያክል ዝግጁ ነው? ምን ያክልስ የሚያሰራው አይነት ሁኔታ ተፈጥሮለታል? እንግዲህ ያው እንደምታውቀው ከትግራይ ክልል ቅርንጫፍ አለ፣ እዛ የአምቡላንስና የበጎ ፈቃደኞችም አሉን። እንዲያውም በዚህ አጋጣሚ እንግዲህ በኢትዮጵያ ቀይ መስቀል ማህበር በሁሉም ሀገሪቱ ክፍሎች ከአምስት መቶ በላይ ወደ አምስት መቶ ሀምሳ የሚሆኑ አምቡላንሶች አሉን። ወደ ሁለት መቶ ሺህ የሚሆኑ በጎ ፈቃደኞች አሉ። ከዚህ ውስጥ አርባ ሰባት ሺህ ወደ ሀምሳ ሺህ የሚሆኑ በጎ ፈቃደኞች የመጀመሪያ ሕክምና እርዳታና ስልጠና ተሰጥቷቸው ይንቀሳቀሱ ናቸው። እና ትግራይ ውስጥም እንደዚህ አሉ። ወደ መቶ የሚሆኑ አምቡላንሶች አሉ፣ በጎ ፈቃደኞችም አሉ፣ ቅርንጫዎች ከት ቤቱም አለ። ግን አሁን ግንኙነት የለንም፣ ግንኙነት ተቋርጧል። ነገር ግን ያው እንደ አሰራር፣ እንደ ዝግጅት፣ እንደ ቅድመ ዝግጅት፣ እንደ መርሆች እዛ ያለው ቅርንጫፋችን እነዚህን አሁን የምንሰራቸውን አይነት በሰሜን ድርም በወሎ በሌሎች አካባቢ በነገራችን ላይ ዛ ጉሊሶ ላይም ያው ከፓርትነሮች ጋር የሚያገኛቸው ወደ ሁለት መቶ የሚሆኑ ሰዎች የሚያገለግል ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶች ልከናል። ጉሊሶ ማለት ነው። እንደነዚህ አይነት ስራዎች የሚታወቁ ስራዎቻችን ናቸው። ግንኙነትን ባይኖረን በእንደዚህ አይነት ስራ ላይ ይሰማራል የሚል እምነት አለን። ዋና ገለልተኛ ስራዎችንም እንዲሰሩ እንግዲህ ያን መግለጫ እንግዲህ ሁሌ ለዛም ያገለግላል ማለት ነው፣ ተደራሽ ከሆነ እዛ ድረስ። ዶክተር ሰለሞን፣ የመጨረሻው ጥያቄ የእናንተን መሰል ተቋማት ተፈላጊውን ሰብአዊ ድጋፍ ለመስጠት አሁን እንግዲህ የጦርነት ጊዜ እንደመሆኑ መጠን በሁለቱም ወገኖች መካከል የተለያየ ሰብአዊ ጥፋት ሊደርስ ይችላል። በዚህ መካከል አልፋችሁ አስፈላጊውን ድጋፍና እርዳታ ለመስጠት ያመቻችሁ ዘንድ በተፋላሚዎቹ ወገንም ሊሆን ይችላል፣ በአጠቃላይ በዙሪያው ባለው ማህበረሰብ እንዲሁም ደግሞ በአጠቃላይ በኢትዮጵያውያን ዘንድ ሊኖር የሚገባው መንፈስ ምንድን ነው? ልታገኙት የሚገባው ድጋፍስ ምንድን ነው ብላችሁ ታስባላችሁ? እንግዲህ፣ ጥሩ ጥያቄ ነው። እንደምታውቀው ባለፉት ሰማንያ አምስት አመታት በነገራችን ላይ ኢትዮጵያ ቀይ መስቀል ማህበር ከስድስት ነጥብ አምስት ሚሊዮን በላይ አባላት አሉት፣ ሁለት መቶ ሺህ በጎ ፈቃደኞችም አሉት ማሉት አለው። እነዚህ በሙሉ ሌሎች በጎ አድራጎት አድራጊ ድርጅቶችን፣ ግለሰቦችን በሚሰጡን ቁሳዊም፣ የገንዘብም፣ የሞራልም ድጋፍ ነው። በየአመቱ ከሁለት እስከ ሶስት ሚሊየን ሰዎች ጋር ምንደርሰው እና በየአመቱም ወደ ስድስት መቶ ሰባት መቶ ሚሊዮን ብር በማሰባሰብ መጠነ ሰፊ ስራዎችን ነው የምንሰራው። እና ለዚህም የህብረተሰቡ ሁልጊዜ ቀይ መስቀልን እያገዘ አሁንም በኮቪድ ላይም ከፍተኛ እገዛ እያደረገ በጣም በመከላከል ላይም፣ አሁንም ግጭቶች ባሉበት ሁኔታ እየሰራን ነው ያለ ነው። ይሄ ስራችን እንትን ብለን ቀጥለን እንሰራለን እና ይሄ ይታወቃል በህብረተሰቡ ዘንድ የኢትዮጵያ ቀይ መስቀል ማህበር ስራ እንቅስቃሴ ይታወቃል እና ህብረተሰቡም አሁንም እንደነዚህ አይነት ችግሮች ሲኖሩ ኢትዮጵያ ህዝብ በባህሉም ታውቃለህ፣ በታሪኩም እንደነዚህ አይነት ችግሮች ዛሬም እንደምታየው ደን በመለገት የሚዛዚያ ቢሮችን እዚህ ስታዲየም አካባቢ አዲስ አበባ ስታዲየም አካባቢ ህብረተሰቡ ደን በመለገት እንደነዚህ አይነት ችግሮችም ፈጥኖ ለመድረስ ያልተቆጠበ ድጋፍ ነው የሚያደርገው። ቀይ መስቀሉም በሌሎችም የሰብአዊ ድርጅቶች አሰራር ማለት ነው፣ እና መንፈሱ በጣም ጥሩ ነው። እኛም እንግዲህ ለጦሩም ለፖሊስ ሰራዊቱም ቀደም ብለን እንግዲህ ስለ ጀኔቫ ኮንቬንሽን፣ ስለ መርሆቻችን፣ ስለ በጎ ፈቃደኞቻችን ነፃና ማን ነው ደህንነታቸው ተጠብቆ ስራ እንዲሰሩ የማድረግ ልዩ ልዩ ዝግጅቶችን ቅድመ ዝግጅቶችን ስንሰራ ነው የምናውቀው እና አሁንም ቢሆን በሰሜን ጎንደር ላይ የትምህርቱ መኪኖቻችንን ሰሜን ጎንደር እዛ ያ ራሱ ቅርንጫፍ ጽህፈት ቤቱ አንደኛ ወደኋላ ቀርቶ ስለነበረ ቀጥላቻ ያሰራዊታችን ያንን አስከብሮ ሰጥቷል ማለት ነው። እና ይሄ እንደዚህ አይነት ይታወቃል። ቀይ መስቀል ሰብአዊ ድርጅት መሆኑ ስለሚታወቅ በዚህ አጋጣሚ አሁንም ይሄ ቀጥሎ ይሄዳል። እንደምታውቀው አንበጣ አለ፣ ኮቪድ አለ፣ ይሄ ግጭት አለ፣ ሌሎችም የተፈጥሮና ሰው ሰራሽ ችግሮች ይከሰታሉ እና እርዳታ እና እገዛ በየቅርንጫፎቻችን እንዲያደርግ በዚህ አጋጣሚ እንግዲህ እችን መልዕክት እንድታስተላልፉ ልን ነው። ዶክተር ሰለሞን አሊ የኢትዮጵያ ቀይ መስቀል ማህበር የህዝብ ግንኙነት ኃላፊ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት ሁላችንም ሀብታሙን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን አድ ቪኦኤ አማሃሪክ ላይ ብትልኩልን ይደርሰናል። ወደ ቀጣዩ ዝግጅታችንን እንለፍ። ሕወሓት በሰሜን እዝ ላይ የፈጸመውን ጥቃት የሚያወግዝ ሰልፍ ዛሬ በሐዋሳ ከተማ ተካሂዷል። ጥቃቱን ከማውገዝ በተጨማሪም ለመከላከያ ሰራዊት ድጋፍ እንደሚያደርጉ ሰልፉ ላይ የተገኙ ተሳታፊዎች ገልጸዋል በሰልፉ ላይ የተገኘው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ልኮልናል ቀጥሎ ይቀርባል ዛሬ በአዋሳ ከተማ የተካሄደው ና ቁጥራቸው የበዙ ሰልፈኞች በአደባባይ የተገኙበት ሰልፍ ሁለት ዓላማ ያለው ሲሆን በኢትዮጵያ መከላከያ ሰራዊት ላይ በሕወሓት የተፈጸመውን ጥቃት ማውገዝ እና ጥቃቱን ተከትሎ መንግስት እየወሰደ ያለውን ህግ የማስከበር እርምጃ መደገፍ መሆኑ ተገልጿል። በሰልፉ የሐዋሳ ከተማ ነዋሪዎችና ከሲዳማ ክልል ወረዳዎች የመጡ ሰዎች የተገኙ ሲሆን ሲዳማዎች የወደዱትን በሚያወድሱበትና የጥሉትን በሚነቅፉበት በሲዳማ ሀገር ሽማግሌዎች በሚከወን ቀይጣላ በተሰኘ ባህላዊ ስርዓት ታጀበ ነበር። ሐዋሳ ከተማ ነዋሪ ወይዘሮ ዘውርቱ ቦጋሌ ለድጋፍና ለተቃውሞ በአደባባይ ከወጡ ሰልፈኞች ውስጥ አንዱ ሲሆኑ የተሰማቸውና ቢደረግ ብሎ የሚያስቡትን ለቪኦኤ ተናግሯል። ዛሬ እንግዲህ አመፀኛው ቡድን በህዋት የተመራው ሀይል በመከላከያ ሰራዊታችን ላይ የከፈተውን እና ያጠቀውን ጥቃት በማውገዝ ነው የወጣውት አላስፈላጊ የሆነ ነገር በመከላከያ ሰራዊታችን ላይ ስለሆነ እኔም ደግሞ ከመንግስት ጎን በመቆም መደረግ ያለበትን በሙሉ ለማድረግ ድጋፍ ለመስጠት እዚህ ቦታ የተገኘው። በኢትዮጵያ ህልውና ላይ ተደራደሩ የሚሉ አካላትን ሀሳብ አልቀበልም። ነገር ግን ወንጀለኞችን ለመያዝ በሚደረገው ሂደት ውስጥ ንጹሐን ሰለባ መሆን የለባቸውም ብዬ አምናለሁኝ ብለዋል። የተወጋችው ኢትዮጵያ ነች። ጉዳት የደረሰባት ኢትዮጵያ ነች። መከላከያ ሰራዊት ማለት የኢትዮጵያ ህልውና ነው የተነካው እና መደራደሩ ጥሩ ሆኖ ሳለ ነገር ግን አሁንም ቢሆን ወደ መደራደር ተመለስን ማለት እነዚህ ሰዎች አሁንም መሽገው ባሉበት ህዝባችንን ሊያጠቁ ስለሚችሉ አሁንም ማድረግ ያለበት መንግስት ለይቶ መውጣት እስከ መጨረሻው የህወሓትን የመጨረሻውን ደረጃ ወይንም አላስፈላጊ የሆኑ ነገሮችን መጣል እስኪችሉ መርዙ እስኪወጣ መስራት አለበት። ከሰልፈኞቹ መካከል አቶ ሽታይ ኪያም አገር በሁለት መንግስት አይመራም ሲሉ ተናግረዋል። ኢትዮጵያ መንግስት እየወሰደ ያለው እርምጃ አግባብና ተገቢ ነው እላለን። በአሁኑ ጊዜ በውይይት መፈታት ሲገባ ወደ ጦርነት የገባው የህወሓት ቡድን ትክክል አይደለም። ኢትዮጵያ መንግስት እየወሰደ ያለው ትክክለኛ አቋም ነው ነው እምለው መንግስት ትክክል ያልኩት አሁን መንግስት ዲሞክራሲ አለ በሀገራችን። ተዋይትን መፍታት ሲገባል ወደ ጦርነት መግባት የለባቸው መወያየት አለባቸው። በየጠረጴዛ ዙሪያ ተዋይቶ መፍታት ሲገባቸው ወደ ጦርነት መግባትና ለህግ አልገዛም ማለቱ አግባብ አይደለም የምለው ነው አቋም ያለኝ። አገር በሚጠብቅ የአገር መከላከያ ሰራዊት ላይ የተፈጸመው ጥቃት በፍጹም ተቀባይነት የሌለውና ህዝቡን ያሳዘነ ድርጊት መሆኑን የተናገረው ደግሞ አቶ አዳን አሸናፊ ናቸው። ከራስ ወገኝ እንደዚህ አይነት የጥቃት ዜና መስማት ያማል ነው ያሉት። ሀገራችን እየጠበቀስ ረጅም አመታትን የቆየ ሰራዊት ላይ የተደረገው ህገ ወጥ ድርጊት እና ጭፍጨፋ ትክክል እንዳልሆነ ያው ስዳማ ብሔራዊ ክላ ሚኒስትር ህዝብ እንደ ህዝብ ዛሬ በነቂስ ወጥቶ ይህንን ተግባር ያወገዘ ያለበት አግባብ ነው ያለው። ስለዚህ ድርጊቱ ተገቢ አይደለም። ህወሀት በመከላከያ ሰራዊት ላይ የፈጸመውን ጥቃት እናወግዛለን። መንግስት በቡድኑ ላይ ህግ ለማስከበር እየወሰደ ያለውን እርምጃም እንደግፋለን። መስዋዕትነታችሁ ለሀገር ክብርና ለአንድነታችን በመሆኑ መቼም አንዘነጋችሁም። ሀገራችን ኢትዮጵያ በእናት ጡት ነካሾች አትፈርስም የሚሉና ሌሎችም ቁጥራቸው እጅግ የበዙ መፈክሮች የታዩ ሲሆን አብዛኛዎቹ ለመንግስት ያላቸውን ድጋፍ የሚገልጡና በመከላከያ ሰራዊት ላይ የተፈጸመውን ጥቃት የሚያወግዙ ነበር። በሰልፉ ላይ የተገኙት የስዳማ ክልል ፕሬዚዳንት አቶ ደሳሌ ዳሞም ኢትዮጵያ በብዙ ፈተናዎች ውስጥ ያለፈች፣ ዛሬ ላይ የደረሰች የማትፈርስ ጠንካራ ሉዋላዊት ሀገር ነች ብሏል። ይሁን እንጂ ከማጠኗ የወጡ ልጆች ነገር ግን በእኩይ ተግባር ያደጉ ጉዳት አድርሶባታል ብሏል። አቶ ደስታ ጽንፈኛ ባሉት የህወሓት ቡድን ተገደን የገባንበት ሕግን የማስከበር እርምጃ አገርና ሕዝብን የማዳን ተግባር በመሆኑ ተጠናክሮ መቀጠል አለበት ነው ያሉት። ከጠላት ጋር ተባብረው እንደሚሰሩ በገለጹት መሰረት የብሔር ብሔረሰቦች ተምሳሌት የሆነውን የመከላከያ ሰራዊታችንን በምሽት በማጥቃት የመደምሰስ ሙከራ አድርገዋል። የጀግናው ሰራዊታችን ጠንካራ መከላከል ያደረገ ቢሆንም ይቅር የማይባልላቸው አሳፋሪ ተግባር ፈጽመዋል። መንግስት እስካሁን ችግሩን በሰላማዊ መንገድ በውይይትና በድርድር ለመፍታት ያደረጋቸው ጥረቶች የሚደነቁ ቢሆኑም በጽንፈኛ ቡድን ተቀባይነት አጥተው በመክሸፋቸው ይልቁን እኩይ ተግባራቸውን ተጠናክረው የብዙ ሰው ህይወት እንዲጠፋ በር የከፈቱ በመሆናቸው በማደናገሪያ እንዲደራደር ጥሪ የተጀመረው ህግ የማስከበር ሀገር የማዳን ዘመቻ ላፍታም እንዳይቆም እንጠይቃለን። የአፍሪካ ኩራት በሆነው የሀገር መከላከያ ሰራዊት ላይ ይህ ሰብአዊ ድግ ተፈጸመው አሁንም ካሃድና ጽንፈኛ ያሉት የህወሓት ቡድን ዳግም የዜጎችን ህይወት እንዳይቀጥፍና የህግ በላይነት ተረጋግጦ ሰላም እንዲሰፍን ከመንግስት ጎን በመቆም መከላከያ ሰራዊትን በሚያስፈልገው ሁሉ ለመደገፍና ለማጠናከር የሲዳማ ብሔራዊ ክልላዊ መንግስትና ህዝቡ ዝግጁ መሆኑን አስታውቀዋል። የዜጎች ህይወትም እንዳይቀጠፍ መንግስት ህግ የማስከበር ሰላማችንን ለማረጋገጥ የሚያደርገውን ዘመቻ የምንደግፍ ከመንግስታችን ጎን ቆመን ሰራዊታችን በሚያስፈልገው ሁሉ ለማጠናከር ዝግጁ መሆናችንን እገልጻለሁ። በሐዋሳ ከተማ የተካሄደው ሰልፍ ከተለያዩ አቅጣጫዎች ወደ መስቀል አደባባይ በማቅናት የተደረገ ሲሆን የአሊንከን ተፈጽሟል። በተመሳሳይ ሰላማዊ ሰልፎቹ በኦሮሚያ ክልል በጅማ በአጋሮ በበደሌ በምስራቅ አድርጌ በአርሲ ዞኖችና በአፋር ብሔራዊ ክልላዊ መንግስት ሰመራ ከተማ እንዲሁም በሌሎችም አካባቢዎች የተካሄደ ሲሆን በሰላም ተጠናቋል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳ። ዮናታንን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነ ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየነኝ ከአንድ መቶ ሰማንያ በላይ የሚሆኑ ሰዎች ህይወት ካለፈበትና በሺዎች የሚቆጠሩ ሰዎች ላይ አካላዊና ስነ ልቦናዊ ጉዳት ካደረሰው የቤሩት ፍንዳታ በኋላ ሰዎች ህይወትን እንደ አዲስ ለመጀመር እየታገሉ ነው። ብዙዎችም በየሙያቸው የቤሩት ፍንዳታ ተጠቂዎችን ለማገዝ እየተንቀሳቀሱ ነው። በፍንዳታው የተነሳ ብዙዎች ህይወታቸውን፣ አካላቸውንና ንብረታቸውን አጥተዋል። የብዙዎች መልክና ቁመናም ተቀይሯል። ከወደ ቤሩት ታዲያ የፕላስቲክ ቀዶ ጥገና በጎ ፈቃደኛ ሐኪሞች ችሎታቸውን በመጠቀም የተጎጂዎችን ገጽታ ለመመለስ የበጎ ፍቃድ ህክምና አገልግሎት መጀመራቸው ተሰምቷል። ሀብታሙ ስዩም የኤኤፍፒን ዘገባ ያቀርብልናል። ከወራት በፊት በቤሩት በተፈጠረው አሰቃቂ ፍንዳታ ሲያበያ፣ ከመቶ ሰማኒያ ሰዎች በላይ ሲሞቱ በሺዎች የሚቆጠሩ ሰዎች ለአካላዊና ስነ ልቦናዊ ቀውስ ተጋልጠዋል። ይሁንና የተረፉት ሰዎች ህይወትን ለመቀጠል አካላዊና ስነ ልቦናዊ ጠባሳቸው ለማደስ መንገድ ጀምረዋል። የ58 ዓመቷ ጆማናም በፍንዳታው ወቅት በተወረወሩ ጠርሙሶች ሰውነቷ ብዙ ቦታ ተቆራርጧል። እዚህ ጋር ተቀጥቅጫለሁ። ቁስሌ ደግሞ በጣም ትልቅ ነበር። ሐኪሙ ምስጋና ይግባውና ቁስሉ በአስር ቀን ውስጥ ድርቅ አለልኝ። ጆሬ ከአንገቴ ጀምሮ ክፍት ነበር። እጄ፣ እግሬ፣ መላ ሰውነቴ፣ ዳሌ ሁሉ ሁሉ ቦታ ተሰፍቶ ነው። ኩላሊቴ ደም ቋጥሮ ነበር። አሁንም ድረስ መላ ሰውነቴ እንደተቀጠቀጠ አይነት ስሜት ነው የሚሰማኝ። ጆማና ፍንዳታው ሲከሰት በአሽራፍ አካባቢ በሚገኘው መኖሪያ ቤቷ ውስጥ ነበረች። ጭንቅላቷ ላይ በደረሰባት አደጋ ምክንያት ሙሉ ለሙሉ በደም ተጠምቃ እንደነበረም ታስታውሳለች። ከአደጋው በኋላም ሰባ ቦታ ተሰፍታለች። ልጄ ነች ሆስፒታል የወሰደችኝ። ሆስፒታል ውስጥ በሺዎች የሚቆጠሩ ሰዎች በየቦታው ወዳድቀው ነበር እነሱን ሳይ እኔ የደረሰብኝ መቆራረጥ ስለነበረ ሆ እኔ እኮ በጣም እድለኛ ነኝ አልኩ። ምክንያቱም በአደጋው አይናቸውን ያጡ ነበሩ። ልጄ እጄን ይዛ ነርሷ እንድትሰፋኝና ደሙ መፍሰሱን እንዲያቆም ስትጨቃጨቅ ነበር። በወቅቱ ከአደጋው ግዝፈት የተነሳ ሆስፒታሎች እጅግ ተጨናንቀው ነበረ። አደጋውን ተከትሎም በሊባኖስ የአደጋውን ሰለባዎች ለማገዝ ብዙዎች ተንቀሳቅሰዋል። ይሄ ደግሞ የፕላስቲክ ቀዶ ጥገና አድራጊ ሐኪሞችን ይጨምራል። ጆማናም ከእነዚህ በጎ ፈቃደኛ ሐኪሞች ጋር በመገናኘቷ በሰውነቷ ላይ ያሉት ጠባሳዎች እየተነሱላት ነው። ሆስፒታል ውስጥ ለሶስት ቀን አደርኩ። ሁኔታ ሁሉ እጅግ ከባድ ነበር። ሰውነቴ እጅግ ተቀጥቅጦ ስለነበረ ነፍሴ የምትወጣ ምስሎኝ ነበር። ቢሆንም ግን እኔ ከሌሎቹ አንጻር ሳስበው በጣም ደህና ነኝ፣ እግዚአብሔር ይመስገን። ጆማና በደረሰባት ጉዳት ምክንያት በተለያዩ የሰውነት ክፍሎቿ ላይ በተደረገላት ቀዶ ሕክምና ብዙ ቦታ ጠባሳ አላት። እንደ አስፈላጊነቱም በፕላስቲክ ቀዶ ጥገና ለመሸፈን ተስፋ አድርጋለች። እነዚህ ጠባሳዎች ቢጠፉልኝ ደስ ይለኛል። ባይጠፉም ግን ብዙም አልጨነቅም። ከእኔ በላይ ትልልቅ ጠባሳ የደረሰባቸው ሕጻናት ልጆችን አይቻለኋ። እነዚህ ሕጻናት እጅግ አስከፊ የሆነ ጠባሳ ነው የደረሰባቸው። ገና ታዳጊዎች ናቸው እነሱ ይሄ አሰቃቂ ትውስታ በአካላቸውም በአእምሯቸውም ተቀርጾ መቀመጡ ነው። እንግዲህ ጆማን አድለኛ ናት። ፍንዳታው ከስድስት ሺህ በሚልቁ ሰዎች ላይ አደጋ ደርሷል። ከእነዚህ ውስጥም ጥቂት የማይባሉት የአካል ጉዳት አጋጥሟቸዋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሾት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሪክ በትዊተር ሃሽታግ ጋቢና ቪኦኤ፣ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሳይበለን ملكها من